360 ኤምኤ በተሰኘው የኢንተርኔት የዜና ማሰራጫ መረብ ላይ በጋዜጠኞቹ የተለቀቀው መረጃ አንድ የሀገር አስተዳደር ሚኒስቴር ከፍተኛ ባለስልጣንን ዋቢ ያደረገ ነው። በዚህ መረጃ መሰረት ባለስልጣኑ በንጉሳዊ ስርዓት በምትተዳደረው ሞሮኮ በሁሉም ወረዳዎችና ቀበሌዎች እንዲሁም ከተሞች ሁሉ ይህ ልብስ ማለትም ቡርካ ታግዷል ብሏል። በርካታ ሴቶች መላሰውነታቸውን የሚሸፍኑበት በአይን አካባቢ አጥር የመሰለ ትንሽ ቀዳዳ ያለው ልብስ ነው። በመረጃው መሰረት ነጋዴዎች የቡርካን ንግድ እንዲያቆሙ የተሰጣቸው ጊዜ 48 ሰዓት ብቻ ነበር። እስካሁን ይህ ተግባራዊ ይሁን አይሆን ግን ግልጽ አይደለም። በመሆኑም ብዙዎች እገዳውን በተመለከተ በይፋ አዋጅ መውጣት አለመውጣቱን አጠያይቀዋል። እስካሁን እንደታወቀው አዋጅ አልወጣም። ይህ እገዳ ተጥሏል የመባሉ ዜና ለምን አሁን ወጣ ለሚለው የብዙዎች ጥያቄ ከሞሮኮ የብዙሃን መገናኛዎች የተገኘው መልስ ለደህንነት ሲባል ነው ነው የሚል ነው። ምክንያቱም ወንጀለኞች ቡርካን በመልበስ ወንጀል ለመፈጸም ሊጠቀሙበት ይችሉ ይሆናል። በሞሮኮ ማህበረሰብ ዘንድ ቡርካ የሚለው ስያሜ ይህን ያህል የታወቀ አይደለም። ለዚህ ምክንያቱ ደግሞ በሞሮኮ ንጉሳዊ ቤተሰብ ዘንድ ተለብሶ ስለማይታይ ነው። በሰሜናዊ ሞሮኮ የሚኖሩ አንዳንድ ሴቶች አይን ብቻ የሚታይበትና ፊትና ሰውነትን በጠቅላላ የሚሸፍነውን ናቂብ ሲያደርጉ ይታያል። እንዲህ አይነቱ ልብስ ደግሞ በአብዛኛው የሚዘወተረው በወግ አጥባቂ ሙስሊሞች ዘንድ ነው። በንጉሳውያን ቤተሰቦች ዘንድም ቢሆን ይታወቃል። አንዲት ሴት እንዲህ ይላሉ፣ በናቂብ ስር የሚደበቁት ሌቦች ብቻ ናቸው። ሌላዋ ሴት ደግሞ ሂጃብና ኒቃብ በቅዱስ ቁራን ውስጥ ተጠቅሷል አሉ። በሂጃብ የፊት ገጽታና እጅ ይታያል። ቡርካ በሞሮኮ ታገደ መባሉን ተከትሎ ኒቃብ የተባለው ይህ በሞሮኮ ወግ አጥባቂ ሙስሊሞች ዘንድ የሚዘወተረው ልብስ ይታገድ ይሆን? እስካሁን መልስ ያላገኘ ጥያቄ ነው። በሌላ በኩል በሞሮኮ ቡርካን የሚለብስ ሴት በጣት የሚቆጠር በመሆኑ ለምን እገዳው አስፈለገ ብለው የሚጠይቁ ጥቂቶች አይደሉም። የእስልምና ጉዳይ ምሁሩ ካሪም ኢፍራክ እንዲህ ሲሉ ያስረዳሉ። ቡርካ የእስልምና ነው፣ ነገር ግን እጅግ ጥቂቱ ነገሩ ብቻ ነው እስልምና በመግሪብ ሀገራት ቡርቃን በተመለከተ በባህላዊውም ሆነ ሃይማኖታዊ ፋይዳው ይህን ያህል የተስፋፋ አይደለም። ስለዚህ እገዳው የሚመለከተው በሞሮኮ ሌላ አይነት ርዕዮትን ማስተዋወቅ ለሚፈልጉት ነው። ሌላ አይነት ርዕዮት ማለታቸው በሀገሪቱ ከህገ መንግስት በላይ ቅዱስ ቁራንን በማስቀመጥ እንደ ቀድሞ ጊዜ አይነት የእስልምና አመራርን ለማካሄድ የሚፈልጉትን ሰላፊስቶች ማለታቸው ነው። ይህ ከሆነ እገዳው በሞሮኮ አንድ ፖለቲካ ፖለቲካዊ እርምጃ መሆኑን የሚያመላክት ነው። የሞሮኮ ንጉስ መሐመድ አራተኛ ከንግሳቸው ሌላ የሃይማኖቱ መሪ ናቸው። ንጉሱ እስከዛሬ በተደጋጋሚ እንደተናገሩት በሀገራቸው የለዘብተኛ እስልምና ሃይማኖትና አስተምሮት ብቻ ነው ሕያውና ተግባራዊ የሚሆነው። ስለዚህ ቡርካን ወደ ሞሮኮ ማስገባትም ሆነ በማምረት ለሸቀጥ ገበያ ማቅረብ ስለመታገዱ ስለተሰማው ዜና ነዋሪው ከተባለ ባሻገር ሀገሪቱ ከንጉሳዊው አስተዳደር ይፋዊ ትንታኔ እስክታገኝ መጠበቅ ግድ ይለዋል።